እንው፣ ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። የሳዑዲ አረቢያ መንግሥት በሀገሩ የሚገኙ ሕጋዊ የመኖሪያና የሥራ ፈቃድ የሌላቸው የውጭ ዜጎች በዘጠና ቀናት ውስጥ ሀገሩን ካላንዳች ቅጣት ለቀው እንዲወጡ ባለፈው ጎርጎርዮሳዊ መጋቢት 29 2017 ዓ ምት ከጥቂት ቀናት በፊት ቀነ ገደቡ የተጠናቀቀውን አዋጅ ባለፈው ሐሙስ ለአንድ ወር ማራዘሙ ተሰምቷል። በሳውዲ ባለሥልጣናት ዘገባ መሰረት በሳውዲ ወደ 12 ሚሊዮን የሚጠጉ ሕጋዊ የመኖሪያ ፈቃድ ያላቸው የውጭ ዜጎች ሲኖሩ ከሁለት ሚሊዮን የሚበልጡ ሕጋዊ የመኖሪያ ፈቃድ የሌላቸውም አሉ። ከነዚህም ብዙዎቹ ከአፍሪቃና እሲያ ሀገራት የሄዱ የውጭ ዜጎች ሲሆኑ የኢትዮጵያውያኑ ቁጥር ከ400 ሺ በላይ መሆኑ ይገመታል። በሳውዲ ያሉት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ወገኖች የሚገኙበት አሳሳቢ ሁኔታና ያጋጠማቸው ችግር እንዲሁም ወደ ሀገር የመመለሱ ሂደት የዛሬው ውይይታችን ርዕስ ነው። በዚሁ ርዕስ ላይ ሀሳባቸውን ሊያካፍሉን በሳውዲ የኢትዮጵያ ማኅበረሰብ ሊቀመንበር አቶ ሻውል ጌታሁንና የሪያድ ዘጋቢያችን ስለ ሺ ሽብሩ በስልክ መስመር ላይ ይገኛሉ። በነገራችን ላይ በውይይቱ እንዲሳተፉ በሳውዲ ጄዳ ከኢትዮጵያ ቆንስላ የጋበዝናቸው ባለስልጣን በውይይቱ ሰዓት ስልካቸውን ባለማንሳታቸው ለብዙ ጥያቄዎቻችን መልስ ማካተት አለመቻላችንን ልንገልጽ እንወዳለን። በስልክ መስመር ላይ የምትገኙት እንግዶቻችንን የውይይት ግብዣችንን በመቀበላችሁ ከልብ እያመሰገንኩ ወደ ውይይቱ አልፋለሁ። በሳውዲ ሕጋዊ የመኖሪያና የሥራ ፈቃድ ከሌላቸው ኢትዮጵያውያን መካከል እስካሁን ወደ ሀገር ለመመለስ ወደ 110 ሺህ ኢትዮጵያውያን ተመዝግበዋል። ሀገር የገቡት ግን 42 ሺህ ብቻ ናቸው። እንደምንሰማውም ወደ 60 ሺህ የሚጠጉ ተመላሾች ቲኬት ቢቆርጡም ምንም እንኳን የኢትዮጵያ አየር መንገድ ብዙዎች ቅሬታ ካቀረቡበት በኋላ ተጨማሪ አይሮፕላኖችን ቢያዘጋጅም አሁንም በሪያድና ጄዳ አየር ማረፊያዎች እየተጉላሉ ይገኛሉ። ሳውዲን ለቀው መውጣት ያለባቸው ሰዎች ችግር ላይ መሆናቸውን አንዳንዶች እንደሚከተለው ገልጸውልናል። ኤርፖርት ሄደን አርብለታ ገብለን አስር በቃ ነ ጋዘዋደርን ጨንቆናል የትን መንፋ የነበረ ቤታችንም አስረክበናል። የሚያስገባን ማንም ሰው የለም። መጣን ጠዋት ስድስት ሰዓት አየርፖርት ባሉ ተመልሰን ሄደን እዛ አየርፖርት ገና ሳንገባ የሚፈትሹ ሹርጣዎቹ ፖሊሶቹ ማለት ነው ተመልሷል ተመለሰን እዚጋ መጣን። አሁን ዝም ቁጭ ብለናል። ስለሺ፣ አንተ በስፍራው ሆነህ እንደተመለከትከው የሳውዲ አረቢያ አዋጅ ቀነ ገደብ በመጠናቀቁ አሁንም ሳውዲን ለቀው ያልወጡት ዜጎች በአጠቃላይ በምን አይነት ሁኔታ ላይ ይገኛሉ? ያው አብዛኞቹ በየቤታቸው ያሉ አሉ። አቶ ሻውል ከኔ በላይ ብዙ ያውቃል፣ ስለዚህ የዕለት ተዕለት ክትትል ስላለው። ግን ገሚሶቹ አሁንም በሳውዲ ኪንግ ካሊድ ዓለም አቀፍ አውሮፕላን ማረፊያ ተርሚናል ውስጥ የታችኛው ክፍል ላይ አሁንም በርካታ ሰዎች እንዳሉ ነው የሚነገረው። ሌላ ደግሞ መስሪያ በሚባለው ቦታ ላይ ሆቴል የተያዘላቸው ከአራት መቶ በላይ ሰዎች እንዳሉ አውቃለሁ። በኢትዮጵያ ኮሚኒቲ መሰብሰቢያ አዳራሽ ውስጥም እንዲሁ በርከት ያሉ ሰዎች የአውሮፕላን ትኬት እየጠበቁ ያሉበት ሁኔታ አለ። ሌሎች ደግሞ በርካቶች ትኬት ፈልገው ትኬት ማግኘት ያልቻሉ ወደ ሀገር መግባት ፈልገው ትኬት ያጡ ደግሞ በርካታ ሰዎች እንዳሉ አውቃለሁ። አርያም፣ አቶ ሻውል ሳውዲ ያሉ ኢትዮጵያውያን ለመመለስ ሰነድ ያወጡ ያላወጡትም በምን አይነት ሁኔታ ላይ ይገኛሉ? ወደዛ ከመሄዴ በፊት መጀመሪያ መግቢያው ላይ አንቺ ያቀረብሽው ላይ ወደ ስልሳ ሺህ የሚሆኑ የአይሮፕላን ትኬት ያላቸው ያልሽው ምናልባት እሱ ላይ ትንሽ እኔ እንትናለኝ ለምንድን ነው እኔ ባለኝ መረጃ ወደ መቶ አስራ ሁለት ሺህ እንደዚህ አካባቢ የጉዞ ሰነድ የወሰዱ ናቸው። ከዛውት የተመለሱት ወደ አርባ ሁለት ሺህ አርባ ሶስት ሺህ አካባቢ ናቸው። ነገር ግን እነዚህ ቀሪዎቹ ወደ ስልሳ ሺህ የሚሆኑት ሁሉም ትኬት ያላቸው አይደሉም። የጉዞ ሰነድ ወስደው ነገር ግን ትኬት ያልገዙ አሉ። እኔ ባለኝ መረጃ እስከ ትናንትናው ምሽት ድረስ በኢትዮጵያ አየር መንገድ ትኬት የቆረጡ የሰዎች ብዛት እና መንገድ ያላገኙት እስከ ትናንትናው ምሽት ድረስ ሁለት ሺህ ሁለት መቶ አርባ አምስት ነው። ያ ማለት ምንድን ነው? ስልሳ ሺህ ሁሉ ትኬት ቆርጦ የሚጠብቅ አይደለም። ትኬት ያልቆረጡ አሉ። እንዲሁ ዝም ብሎ የጉዞ ሰነድ ወስደው ለመሄድ መወሰንና ለመወሰን መሀል ላይ ያሉ ሰዎች አሉ። ከዛ በተጨማሪ ወደ ጠየቅሽን ጥያቄ ስመጣ ግን በምን ሁኔታ ላይ ያሉ የሚለውን ለማየት ስለሽ እንዳለው ከትናንትና በስቲያ እዛ በኤርፖርት ውስጥ ተርሚናል ውስጥ የነበሩ ሰዎች ነበሩ። እኔ እንግዲህ አሁን አዲስ ነገር ካለ አላውቅም። ትናንትና ያሉትን ሰዎች አስወጥተዋቸው ነበረ ከኤርፖርት ውስጥ በሰማንያ የሚሆኑ ናቸው የቀሩት የነበሩት ሌሎች ወደ ሶስት መቶ ሰላሳ አካባቢ የሚሆኑት ሆቴል ውስጥ ናቸው ያሉት። ከዛ ውስጥ የቀሩት አንድ ሰማንያ የሚሆኑ ነበሩ። እነሱንም ትናንትና አስወጧቸውና ወደ ሆቴል እንዲሄዱ ተደርገዋል። በኢትዮጵያ ኮሚኒቲ አዳራሽ ውስጥ ወደ መቶ አካባቢ የሚጠጉ ሰዎች አሉ። እነዚህ አሁን ለመሄድ የተዘጋጁ ናቸው። ትኬትም እጃቸው ላይ ያሉ ናቸው፣ ብዙዎቹ ኦልሞስት ሁሉም ከዛ ውጭ ግን ልክ ስለሺ እንዳለው ትኬት ፈልገውም ትኬት ያላገኙም። ምክንያቱም አሁን በዚህ ሰዓት የኢትዮጵያ አየር መንገድ ትኬት አዲስ ትኬት እየቆረጠ አይደለም። ምክንያቱም ቆርጠው የተዘጋጁ ሰዎች ወጥተው ማለቅ አለባቸው ስለተባለ አዲስ ትኬት እየተቆረጠ አይደለም። ትኬት የሚፈልጉ ሰዎች አሉ። ትኬት ኖሯቸው ያልሄዱት ግን አሁን እንዳልኩሽ ሆቴል ውስጥና እዚህ ኢትዮጵያ ኮሚኒቲ አዳራሽ ውስጥ የተወሰኑ ሰዎች አሉ። በቁጥር በትክክል ሆቴል ውስጥ ያሉትን እርግጠኛ አይደለሁም። ሶስት መቶ ሰላሳ ነበሩ ትናንትና፣ እንደገና ሰማንያ የሚሆኑ ተጨምረዋል። እዚህ የኮሚኒቲ አዳራሽ ውስጥ ግን መቶ አካባቢ ያሉ እኔ ጋ ያሉት ማለት ነው። እንግዲህ እነዚህ የጉዞ ሰነድ ያወጡ ናቸው። አዎ፣ እነዚህ የጉዞ ሰነድ አውጥተው የአየር ትኬትም ያላቸው ናቸው። ሆኖም ግን ወደ ኤርፖርት ሲሄዱ እንዳይገቡ ከመንገድ የተመለሱ ናቸው። ምክንያቱም ውስጥ ላይ ያሉ ሰዎች ተጓዦች ካልተመለሱ አዲስ ተጓዥ አናስገባም ብሎ የሳውዲ ኤርፖርት ስለመለሳቸው አሁን እኛ ጋር ተመልሰው የተጠለሉ ናቸው። ለመሄድ ዝግጁ ሆነው የሚጠብቁ ናቸው ያሉት። እነዚህ ቲኬት ገዝተው እየጠበቁ ያሉት ወደ ኤርፖርት ሊሄዱ ቢፈልጉ ወይም ደግሞ ሌሎች የጉዞ ሰነድም ያላወጡ ገና ይመለሱ አይመለሱ ያልወሰኑ ቀነገደቡ በማብቃቱ ችግር አያጋጥማቸውም ወ ይገባኛል ይሄኛውን ምናልባት ከኛ የተሻለ ኢንፎርሜሽን የመንግስት ሰዎች ናቸው የሚኖራቸው። ምናልባት ቆንስላ ጽፈት ቤቱ ኤምባሲው ከኛ የተሻለ ኢንፎርሜሽን ይኖረዋል። ሳውዲዎች ከቀኑ ከተገባደደ በኋላ ምን ሊያደርጉ ነው የተዘጋጁት? ምንድን ነው የሚሆነው? እነዚህ ሰዎች ኦልሬዲ እነዚህ የተዘጋጁ ናቸው። በትራንስፖርት ችግር ምክንያት ጊዜያቸው ሊያልፍባቸው ይችላል። እነዚህ እንዴት ሊታዩ ይችላሉ? እነዚህ ነገሮች እኔ በአሁኑ ሰዓት እንዲህ ነው ማለት ይከብደኛል ያለው። ምክንያቱም ፐርስታንድ የሆነ ኢንፎርሜሽን ለመንግስት ለመንግስት ያለው ላይ ነው ሊኖረው የሚችለው እና ምናልባት ከኛ የተሻለ መልስ የሚኖረው ኤምባሲ አካባቢ ነው የሚሆነው። የኢትዮጵያ ኤምባሲ አሁን ቀነ ገደቡ ካለፈ በኋላ ሰነድ መስጠት ስራውን ቀጥሏል ወይስ አቋርጧል? አንደኛ በዚህ ሰዓት ብዙ አዲስ ሰነድ ፈላጊ ሰው እየመጣ አይደለም ያለው እኛ ማዕከል ላይ አሁን በጣም በጣም ወስን የሆኑ ሰዎች መጥተው ነበረ ሊሴ ፓሴ ለመውሰድ፣ እነሱም እንዲወስዱ ነው የተደረገው። ነገር ግን እኛ ጋር የሚሰጠው ሊሴ ፓሴ ወይም ኤምባሲ የሚሰጠው ሊሴ ፓሴ ዞሮ ዞሮ የሳውዲ ወገን ላይ መውጫ ቪዛ ስራዊ ኢንኬዝ ከቀጠለ፣ አሁን ከመጥባል በኋላ ከቀጠሉ በሚል የተሰጠ ነው። ምንም ጋረንቲ የለም፣ ግን የመጡትን ሰዎች እንዳይመለሱ በሚል በጣም ጥቂት ሰዎች ናቸው ግን ተሰጥቷቸዋል። ዛሬ ስለሺ እስካሁን የወጡትና ሰነድ የወሰዱት ቁጥር ቀደም ሲል እንደሰማነው ይመለሳል ተብሎ ከሚጠበቀው ቁጥር ጋር ሲታይ በጣም ትንሽ ነው። አገር የገቡት 42,000 ብቻ ናቸው። የተመዘገቡት ደግሞ ወደ 110,000 የሚጠጉ ናቸው። የተመላሽና መመለስ የሚፈልገው ሰው ቁጥር ዝቅተኛ የሆነበት ምክንያት ምንድን ነው? ሕጋዊ የመኖሪያ ፈቃድ የሌላቸውን ሰዎች አነጋግረህ እንደተረዳኸው እውነት ነው። የተመላሾቹ ቁጥር ወይም መመለስ የሚፈልጉት ቁጥር እጅግ በጣም ብዙ የሚባል ነው። አብዛኞቹ እኔ የምገልጸው እንዴት ነው ተስፋ ማድረግና ተስፋ ማጣት በሚባሉ ሁለት አረፍተ ነገሮች ነው ያለመመለሳቸው ምክንያት እነሱ እንደሚሉት ማለት ነው። አንደኛው ኢትዮጵያ ውስጥ ባለው ሁኔታ ይሄ ፑሽንግ ፋክተር፣ ገፊ የተባለው ምክንያት የወጡበት ምክንያት እንዲወጡ ያደረገባቸው ያደረጋቸው ምክንያት አሁንም እምብዛም አልተቀረፈም፣ እንዳለ ነው ያለው። ሁለተኛው ደግሞ በሳውዲ በኩል ተስፋ የማድረግ ይሄ ረመዳን ሲመጣ ምህረት ይደረጋል፣ ሳውዲ አዋጅ ማውጣት እንጂ ማስፈጸም ላይ እምብዛም ናቸው የሚባሉ የሚሉ አመለካከቶችና ግምቶች እንዳይወጡ ያደረጋቸው ይመስለኛል። ኢትዮጵያ ውስጥ ያለው ሁኔታ በተለይ ገብተን ምን እናደርጋለን ምን እንሆናለን የሚባለው ነገር እስካሁንም ድረስ አሳሳቢ ነው። ትናንት ከትላንት ወዲያ ጭምር በጣም በሚገርም ሁኔታ በዚህ የምህረት ቀን ገደቡ ሊጠናቀቅ አንድ ቀን ሲቀረው ወይ የተጠናቀቀ ቀን ሪያድ የገቡ ሰዎች አሉ። ከአዲስ አበባ ወይም ደግሞ ከኢትዮጵያ ተነስተው በረሃ አቋርጠው ቀይ ባህርን አቋርጠው የየመንን በረሃ እና የሳውዲ አረቢያን ደቡባዊ ግዛት አቋርጠው ሪያድ የገቡ ሰዎች አሉ። አንድ ብቻ አይደለም፣ በርካታ ሰዎች አሉ። አሁንም ይህንን በምናወራበት ጊዜ ይህን ውይይት በምናደርግበት ጊዜ ድንበር የሚያቋርጡ ከቤታቸው የሚነሱ መንገድ ላይ የሆኑ በርካታ ኢትዮጵያውያን እንዳሉ መገመት ይቻላል። የሽ ይሄ ገፊ ምክንያት አሁንም እንዳለ ስለሆነ እዚህ ያሉት አነሰም በዛም አረረም መረርም የመጣውን ነገር እዚሁ ተጋፍጠን እዚሁ የሚደርስብንን ችለን እንዳደረጉን ሆነን እንኖራለን እንጂ ወደ ሀገር አንገባም የሚለውን ነገር የበዛ አደረገው። በተለይ ወንዶች፣ አብዛኞቿው ሴቶች ናቸው ለመሄድ ፍላጎት ያሳዩት እንጂ ወንዶች ኢትዮጵያውያን፣ ወጣት ኢትዮጵያውያን አብዛኞቹ በየገጠሩ በየከተማው በብዛት ያሉበት ሁኔታ ነው ያለው። ግን አንዳንዶች መመለስ ብንፈልግም አቅም የለንም የሚሉም አሉ እንደሰማ ነው። አው እሱ በጣም ጥቂት ይመስለኛል። ለምሳሌ የመመለስ አቅም የትራንስፖርት የሚያነሱ አሉ። የትራንስፖርት ስምንት መቶ ሪያል እና በሳውዲ ደግሞ አንድ ሺ ሁለት መቶ ሪያል ነበር ቀድሞ የነበረበት ዋጋ። አሁን መጨረሻ ላይ እንደውም እሱም ከነጭራሹኑ ጠፋ፣ እንጂ በፊት ዋጋው ይህን ያህል የወር ደሞዝ ነው። ስራ መስራት ከቻሉ መንቀሳቀስ ከቻሉ፣ አንድ ሰው ሳውዲ አረቢያ ውስጥ በወር ሊያገኘው የሚችለው ደሞዝ ነው። ያኛው እንደ ምክንያት ሊነሳ የሚገባ አይመስለኝም። ምናልባት የቲኬት ወጪ እኔ ችላቸዋለሁ የሚላች የሚል አካል ወይም መንግስት ቢገኝ ምን ያህል ተጨማሪ እናገኝ ነበር የሚለውን በፐርሰንት ምናምን ስናስበው እኔ የተወሰነ ቦታ ነው የምሰጠው። አሪያ አቶ ሻውል የተመለከቷቸው ሌሎች ምክንያቶች አሉ። እንግዲህ ይህንን መልስ ከኔ በላይ ራሳቸው ቢመልሱ የተሻለ ነበር። ሆኖም ግን እንዲሁ ከምናየው ነገር ግን አንደኛ ያው አቶ ስለሺ እንዳለው ከዚህ በፊት እዚህ ሀገር የሚወጡ ህጎችና ተፈጻሚነታቸው ብዙ ጊዜ ይወጡና መጨረሻ ላይ ምሕረት ይደረጋል። ያንን ተስፋ የማድረግ ነገር ሊኖር ይችላል። ሁለተኛው ደግሞ ቶሎ መወሰን አለመቻልም አንዱ ችግር ነው። እኔ አሁን በዚህ በዜጎችን በማስመለስ ሂደት ውስጥ የተለያዩ አካላት አብረው ሆነው ሰርተው ነው ውጤታማ ሊሆን የሚችለው። አንዱ ችግር ተመላሾቹ ራሳቸው በጊዜ ባለመምጣት ሶስት ወር ቢሰጥም በአብዛኛው ሰው የመጣው በሶስተኛው ወር ወደ አስራ አምስት ቀን ምናምን ሲቀረው ነው በአብዛኛው ሰው የመጣው ይሄ ነገር ምን ላይ ነው ጫና የፈጠረው ልክ እንደ ለምሳሌ አየር ትራንስፖርት ላይ በዚህም ይሁን በዛ በጣም በብዛት ሰው ከመምጣቱ የተነሳ አሁን የተፈጠረው ችግር ተፈጥሯል ምናልባት መሄድ ፈልጎም በዚህ ምክንያት የማሄድ ሰው ሊኖር ይችላል ከዛ በተጨማሪ ስለሽ ያላቸው ምክንያቶችም ምክንያቶች ናቸው ስለዚህ እኔ በዚህ በመመለስ ሂደቱ ውስጥ ራሳቸው ራሳቸው ተመላሾቹ በጊዜ ያለመወሰን በራሱ አንዱ ወደ መጨረሻው ላይ ኮንጀሽን የፈጠረብን ችግር ነው ብዬ ነው የማስበው። ብዙዎች ቀነ ገደቡ በማብቃቱ ከአራት ዓመት በፊት ዜጎች ላይ በሳውዲ ጸጥታ ኃይላት ደርሶ የነበረው አይነቱ አስከፊ እንግልት እንዳይደርስባቸው መስጋታቸውን እንዲህ ሲሉ ገልጸውልናል። አዋጁ ስላለቀ ነው እኛ ጭንቅላታችን አምነን ወደዚህ የመጣ ነው አዋጅ ስላለቀ ችግር እንደርሰን ይችላል። ኤምባሲ ውስጥን ካለን ግን ላይደፈር ይችላል ብለን ነው የመጣን እንጂ ቤት አለን። ስለ ሺ ቀደም ሲል ያዳመጥናቸው ግለሰብ አይነት ዜጎች ስጋታቸው እውን እንዳይሆን ለማከላከል ከኤምባሲ በኩል ወይም ከተለያየ አካባቢ የሚደረግ ነገር አለ። ምን መሰለሽ፣ አሁን ከዚህ በኋላ ኳሷ ያለችው በሳኡዲ አረቢያ መንግስት እጅ ነው። በኢትዮጵያም በኢትዮጵያ ኤምባሲ ወይም በኢትዮጵያ መንግስት ኳስ ሜዳ ላይ የግዛት ክልል ያለች አይመስለኝም። አሁን ኳሷ ሙሉ በሙሉ በሳውዲ አረቢያ የሜዳ ክልል ውስጥ ያለች ይመስለኛል። ምክንያቱም ሶስት ወር ብለው ቀነ ገደብ ሰጥተዋል፣ የምህረት ጊዜ ሰጥተዋል፣ በነፃ ውጡ ብለዋል፣ ብዙ ነገር አድርገዋል። ኢቭን ማንም ሀገር ብዙ ሀገር ባልተለመደ ሁኔታ ተርሚናላቸውን ለአራት ለአምስት ቀናት ከሺህ በላይ ህዝብ ህጻናት፣ ሴቶች እንዲያድሩበት አድርገዋል። ከዚህ በኋላ ለሚመጣው ለሚወስዱት እርምጃ እነሱ ናቸው። ሙሉ ኳሷ በእነሱ እጅ ነው ያለችው። ምህረትም ቢያደርጉ፣ ቢያቀዘቅዙትም፣ ለስለስ ያለ እርምጃም ቢወስዱ፣ ጠንካራ እርምጃም ቢወስዱ በእነሱ እጅ ያለ ነገር ነው። ጉዳዩ የእነዚህ ሰዎች ስጋት ደግሞ የእነዚህ ህገወጥ የተባሉ ነዋሪዎች ስጋት እውነትነት አለው። አሁን አብዛኞቹ እንደሚናገሩትና እንደሚገልጹልን አብዛኞቹ ወደ ኢትዮጵያ ኮሚኒቲ አዳራሽ ነው እያዩ ያሉት። የኢትዮጵያ ኮሚኒቲና የኢትዮጵያ ዓለም አቀፍ ትምህርት ቤት እዛ ስላለ ኤምባሲውም ሩቅ ስለሆነ ብዙ የሚመች ነገር አይደለም፣ ኤምባሲ ውስጥ ገብቶ ለመጠለል የኢትዮጵያ ኮሚኒቲ አዳራሽና የኢትዮጵያ ዓለም አቀፍ ትምህርት ቤት የኢትዮጵያ ባንዲራም እዛ ስለሚውለበለቅ አብዛኞቹ ክፉ ቀን ቢመጣ በየአጥሩ ጥግም፣ በየአካባቢውም በየውስጡን ሆነን እንገባለን የሚል አይናቸውን ወደዛ ያደረጉበት ሁኔታ ነው ያለው። እርምጃውን ግን የሚወስነው በሳውዲ መንግስት እጅ ላይ ነው ያለው። ቅድም እንዳልኩሽ አቶ ሻው በሁለት ሺ አስራ ሶስት በኢትዮጵያውያን ላይ ትልቅ ትልቅ ችግር ነበር የደረሰው፣ መታሰር፣ መጉላላት ደርሶባቸው ነበርና ይህ አይነቱ ሁኔታ እንዳይፈጠር ከሚመለከተው ወገን በኩል ምን እየተደረገ ነው? እኔ ባለኝ መረጃ ኤምባሲውም በተለይ እነዚህ በጊዜው መጥተው የጉዞ ሰነድ የወሰዱትን ሰዎች ምናልባትም በትራንስፖርት ችግር ምክንያት ጊዜ ገደቡም፣ ካለፈ ችግር ውስጥ እንዳይወድቁ እየጠየቁ ያሉ ይመስለኛል። ባለኝ መረጃ በኢትዮጵያ ኤምባሲ በኩል ማለት ነው። ምን ያክል ጋራንቲ እንደተሰጣቸው ባላውቅ ነው? እኛ ደግሞ እንደ ኮሚኒቲ ግን እያሰብን ያለ ነው፣ እየተዘጋጀንም ያለ ነው። ያኔም ቢሆን በሁለት ሺ አስራ ሶስት አስራ አራት ላይ በአብዛኛው ችግሮች የተከሰቱት በመንግስት ኃይል ሳይሆን የመንግስትን ኃይል ተከትለው በሚመጡ የአካባቢው ወጣቶች እና ህገወጦች ራሳቸው የሀገሩ ዜጎች ሊሆኑ ይችላሉ፣ የሌላ ሀገር ዜጎች ሊሆኑ ይችላሉ። በዚሁ በዋናነት በሀገሩ በመንግስት ኃይል አልነበረም ችግሩ በብዛት የተፈጠረው። አሁንም እኛም የምናስበው እንደዚህ አይነት ችግሮች እንዳይፈጠሩ ዞሮ ዞሮ ቀኑ ካለቀ በኋላ እኛ እነዚህን የመኖሪያና የስራ ፈቃድ የላቸውን ሰዎች ማስጠለልም ሆነ ምንም አይነት እርዳታ ማድረግ በራሱ አዋጁ ይከለክላል። ማድረግ አንችልም። ሆኖም ግን የተወሰነ የኤምባሲውን ከበር ይዘን ሰዎች በትክክለኛው እጅ ላይ እንዲወድቁ ወይም ከህጋዊ የሀገሪቱ ህግ አስፈጻሚ ከፖሊስ ውጭ በሆኑ ሰዎች ጥቃት እንዳይደርስባቸው ግን በየአካባቢው ሰዎችን አደራጅተን ዜጎቻችን ከመንግስት ውጭ በሆነ አካል ጥቃት እንዳይደርስባቸው ለመከላከል እየተዘጋጀን ነው ያለ ነው። አሁን በዛ ውጭ ግን እኛ በራሳችን እነሱን የመጠበቅ የመከለል እንትኑ ህጉም ራሱ አይፈቅድም። ለጊዜው በትክክለኛው በመንግስት እጅ እስኪወድቁ ድረስ በመሀል ላይ ሊፈጠሩ የሚችሉ ነገሮችን ግን ለመከላከል ከወዲሁ ዝግጅት እያደረግን ያለ ነው እኛ የኢትዮጵያ ኮሚኒቲ ችግር ላይ ያሉትን ዜጎች ለመርዳት ጠንክሮ እየሰራ ነው። በዚህ ስራው ላይ የሚተባበረው ዓለም አቀፍ ድርጅት ወይም መንግስታዊ ያልሆኑ ድርጅቶች አሉ እና በዚህ ላይ የሚተባበሩ ዓለም አቀፋዊ የሆኑ የእርዳታ ድርጅቶች እስካሁን የሉ ነው። ነገር ግን ግለሰቦች አሉ፣ በጣም በጎ አድራጊ ብዙ ግለሰቦች አሉ። በየእለቱ ከእለት ቁሳቁስ ጀምሮ የሚያቀርቡልን አብረው የሚሰሩ ሰዎች አሉ። ከዛ በተጨማሪ ደግሞ ማህበሩ በራሱ ነው የሚንቀሳቀሰው ያለው ለጊዜው። ከዛ ውጭ የሆነ የእርዳታ ድርጅት እናገ የለም። መልስ ሊሰጡን የሚችሉ የኤምበሲው ሰዎች የሉም። ግን ምናልባት መረጃ ካላችሁ የኢትዮጵያ መንግስት ለተመላሾች የሚያደርገው የአቀባበል ዝግጅት አለ ወይ መልሶ የማቋቋም ወይ የመኖሪያ ቦታም የስራ ቦታ የመስጠት ምን አይነት ዝግጅት አድርጓል? እንግዲህ አንቺ እንዳልሽው ይሄንን በዋናነት የመንግስት አካል ውስጥ ያሉ ሰዎች የሚመልሱት ነው። ምናልባት እኔ ያለኝ ኢንፎርሜሽን ከአንቺ ካለሽ የተለየ የሚሆን አይመስለኝም። ነገር ግን ያው በብሔራዊ ደረጃ ግብረ ኃይል አቋቁሞ እየተንቀሳቀሱ እንዳላቃለሁ። የክልል መንግስታትም እንደዛው። እኛም ጋር አሁን ከክልል የመጡ መንግስት አካሎች ነበሩ በዚህ በማስመለስ ሂደት ውስጥ እኔ የተለየ ጠለቅ ያለ ኢንፎርሜሽን የለኝም። በሚዲያ የማየውን ነው የሚሰማውን ነው እዚህም ከመጡት አንጻር ነው። በእርግጥ ከሄድ ኦፊስ ከውጭ ጉዳይ ሚኒስቴር የመጣ ልዑክም አለ እዚህ ሚስዮናችንን እየረዳ ያለ። ስለዚህ ከዚህ የሚታየው እንግዲህ ዝግጅቱ እንዳለና መንግስትም ይችለውን እያደረገ እንዳለ ነው የሚሰማኝ ያለው። ስለሺ፣ እስካሁን ብዙ ይህን ያህል የተደረገ ነገር ያለ አይመስለኝም የተወሰነ መጠለያ ጊዜያዊ ማረፊያ ለማዘጋጀት እና የተወሰነ የምግብን የዕለታዊ ነገር ለማድረግ ወደ የመጡበት አካባቢ ለመመለስ ነው ዋናው ሀሳብ። ሪሃቢሊቴሽን ስራ መልሶ ማቋቋም ስራ ቢኖርም በዛው በመጡበት አካባቢ ነው የሚሆነውና እዛ እስኪቆዩ ድረስ እዛ እስኪደርሱ ድረስ አዲስ አበባ አካባቢ የሚቆዩበትን ሁኔታ ከሌሎች ዓለም አቀፍ የግብረሰናይ ድርጅቶች ጋር በመተባበር አንዳንድ እንቅስቃሴ መኖሩን ዛሬ ሰምቻለሁ። ይህን ያህል የተጠናከረ ግን ቤት እስከ መስጠት ድረስ የሚደርስ ነገር ያለ አይመስለኝም። አቶ ሻውል፣ አሁን የደረሰው አይነት ችግር ወደፊት እንዳይደርስ ምን ሊደረግ ምን ቢደረግ ይሻላል ይላሉ? እንግዲህ አሁን አንደኛ አገር ቤት መሰራት ያለባቸው ስራዎች ሊኖሩ ይገባል። በእርግጥ ስደት ወይም ማይግሬሽን ወንጀል አይደለም። ወንጀል የሚሆነው ምናልባት ህጋዊነትን ሳይላበሱ የሰውን ሀገር ድንበር አቋርጦ መግባቱ ወንጀል ይሆናል እንጂ ማይግሬሽን በራሱ ግን ክራይም አይደለም። ስለዚህ አሁን ሀገር ቤት ውስጥ ስለ ስደት እና ሰው ለስደት ያለውን አመለካከትና ትክክለኛውን ስደት ላይ የሚገኘውን ህይወት ሰው አዌርነስ እውቀቱ ከፍ ሊል ይገባል። ስራ ሊሰራ ይገባል። አንዳንዴ እንደሚታሰበው እንዳልሆነ አገር ቤት ያሉ ሰዎች ሊገነዘቡ ይገባል። ያንን ማስተማር ሩት ኮዙን ማጥፋት ያስፈልጋል። ያንንም ለማድረግ ደግሞ ይህንን ህገወጥ የሰው ዝውውርን ለማስቆም እንግዲህ በየ ፊናው በየ መስመሩ ማስተማር ያስፈልጋል። ያንን ቻናል እስካልተቆረጠ ድረስ ግን እኔ አሁንም ነገም ከነገ ወዲያም እንዲህ አይነት ነገር ሊፈጠር ይችላል። ስለዚህ በዋናነት ስር መሰረቱ ላይ ያለው ስራ ላይ ነው፣ ስራ ሊሰራ የሚገባው ሰውም ትክክለኛ በስደት አለም ውስጥ የሚገጥመውን ነገር ከሚያስበው ውጭ ያለውን ሪያሊቲ ሊያውቀው ሊማር ይገባል። ያ ስራ በደንብ ከተሰራ ከዛ ውጭ ደግሞ ህጋዊ በሆነ መልኩ ሰው ለስራ ከአንድ ሀገር ወደ ሌላ ሀገር የሚሄድ መብት አለው ያንን መጠቀም ነገር ግን ይሄ የአገር የአንድን ሀገር ፈቃድ ሳይጠይቁ በድንበር አቋርጠው የሚመጡት ነገሮች ግን ህጋዊ ሊያደርጋቸው ስለማይችል ወደፊትም ሰው እዚህ ላይ ነው አዌርነሱ በደንብ ሊሰራበት ይገባል። ሀገር አካባቢ ብዬነማት ስለሺ የኢትዮጵያ መንግስት አሁን ሳውዲ ያሉ ዜጎች እንዲመለሱ ሀገር ውስጥ እድል እንዳላቸው ለማሳመን ዘመቻ ጀምሯል። ግን ይሄ ሁሉ ጥረት እስካሁን ድረስ ሳውዲ ካሉት ዜጎች አኳያ ያን ያህል አበረታች ምላሽ አላገኘም። ለምን ይመስልሃል? የማሳመኑ ስራ እንዴት ነው ያን ያህል ውጤታማ ሊሆን ያልቻለው? ይው ይህንን ነው እኔ በዋናነት ኤምባሲም ሆነ መንግስት ያለፉት ሶስት ወር የስራ እንቅስቃሴውን መገምገም ያለበት ይመስለኛል። ይሄ ትልቅ ነገር ነው። ይሄን ነገር መገምገም ህዝብን እንዲሄድ ወደ ሀገሩ እንዲገባ ከማሳመን ጀምሮ ሀገር ውስጥ አጓጉዞ በየመኖሪያ ቀየው እስከ ማድረስ ድረስ የተያዘው እቅድ ምን ያህል የሰመረ ነበር? እውነቱ እቅድ ተይዞ ነበር። አክሽን ፕላን የድርጊት መርሃ ግብር ወጥቶ በየሳምንቱ እየተገመገመ ፈጻሚ አካሉ ማን እንደሆነ እንዴት እንደሚፈጽም በግልጽ የተቀመጠበትና የስራ ተዋረዱ የጎንዮሽም ወደ ላይም የቀጥታም እሱን ባጣመረ መልኩ ተሰርቷል ወይ የሚለውን ነገር መንግስትም ኤምባሲን መገምገም ያለበት ይመስለኛል። አሁን ለደረሰው ለዚህ ሁሉ ቀውስ የተጋለጥንበት አንደኛው ምክንያት ይሄ ይመስለኛል። ባለፈው ከአቶ ሻውል ጋር ስናወራ የነገረኝ ነገር አራት ፈጻሚዎች አሉ። ከዛ በኋላ አንዱ ጋር ከተበላሸ ሁሉም ነገር ተበላሸ ማለት ነው። ይሄ ነገር አሁን ሰሞኑን የኢትዮጵያ አየር መንገድም የኢትዮጵያ መንግስትም የሚሰጡት መግለጫ አለ። ከኢድ በዓል ጋር ተያይዞ የአየር ማረፊያዎች በመጨናነቃቸው የትኬት መቁረጫና ማረጋገጫ ቦታዎች እንደ ልብ ባለመገኘታቸው ኢድ በድንገት የመጣ ነገር አይደለም። እንደሚመጣ ይታወቃል። መጨናነቅ ሊፈጠር እንደሚችልም ሊታወቅ ይገባ ነበር። ያ የድርጊት መርሃ ግብር ቢወጣ ኢድ ላይ ነው የሚያርፈው። ኢድ አካባቢ ደግሞ ብዙ ሰዎች ይመጡብናል። እነዚህን ሰዎች እንዴት አድርገን ነው የምናስተናግደው? ለሚለው ጥያቄ አንስቶ መልስ ሊሰጠው ይገባ ነበር የሚል ሀሳብ አለን። ሌላው ደግሞ በጣም በሚገርም ሁኔታ ቅድም አቶ ሻውል አንስቶታል። ይሄ ቪሽየስ ሰርክል የሚባል አለ፣ ቀለበት አለ፣ አዙሪት። ደርሶ መመለስ፣ ደርሶ መመለስ። አንዳንዴ ለጆሮም በሚከብድ ሁኔታ ከአስር ጊዜ በላይ ተመላልሰው የመጡ ሰዎች አሉ። ኢትዮጵያ ይሄዳሉ፣ በሳውዲ አረቢያ በአውሮፕላን ይመልሳቸዋል። እነሱ በባህር ይመጣሉ። ድጋሜ በአውሮፕላን ይመልሳቸዋል። አሁን በባህር ይመጣሉ። አስር ጊዜ እንግዲህ ይሄ ከአንዳንዴ ከምሮ በላይ ይሆናል። ያን ሁሉ በረሃ ያን ሁሉ ባህር ለአስር ጊዜ የማቋረጥ ል የውሃ መንገድ ይመስል እጅግ በጣም ከባድ ነገር ነው። ይሄ ኢትዮጵያ መንግስት ላይም ያልተሰራ ነገር እንዳለ የሚያሳይ ነው። ምንም ቢሆን ምንም ይሄን በረሃና የባህር መንገድ አቋርጦ ሳኡዲ አረቢያ ከመምጣት አረረም መረረም ሀገር ቤት የሆነው ሆኖ ነው እንደው መብት ቢነፈግም የኢኮኖሚ ጥቅም ቢታጣብ ለሱ ታግሎም መንግስት ላይ ጫና አድርጎም መለወጥ እንዳለበት እንጂ ስደትን እንዳማራጭ ማየት እንደሌለባቸው ትልቅ የግንዛቤ ማስጨበጫ ስራ ሊሰራ ይገባዋል የሚል እምነት አለኝ ነ አለበለዚያ ተመልሶ ውሃ ቅዳ ውሃ መልስ፣ አሁንም የተመለሱት እርግጠኛ ነኝ ከሳምንት ወይ ከአስራ አምስት ቀን በኋላ በባህር መጥቶ ሲባል እንሰማለን ከዚህ አዙሪት ካልወጣን በስተቀር ችግሩን ከመሰረቱ ካላከምነው በስተቀር መፍትሄ ይገኛል ብዬ አላስብም። አድማጮች፣ በውይይታችን የተሳተፉትን በሳውዲ የኢትዮጵያ ማህበረሰብ ሊቀመንበር አቶ ሻውል ጌታሁንንና የሪያድ ዘጋቢያችን ስለ ሽሽብሩን ከልብ እያመሰገንኩ ዝግጅታችንን እዚህ ላይ አበቃለሁ።